ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 7 2009 ዓ ም ምሽት ዝግጅታችን ጀምረዋል። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል። የዛሬ አርብ ታህሳስ 7 2009 ዓመተ ምህረት የምናስተናግዳችሁ አዲሱ አበበና ቆንጂት ታዬነን ጋዜጠኛ ተመስገን ደሳለኝ ከዘጠኝ ቀናት ፍለጋ በኋላ ቀድሞም ታስሮ በነበረበት ዝዋይ ማረሚያ ቤት ተገኝቷል። በቃው ልጅ ጥፋተኛ የሆነም አይመስለኝም ልጄ ሊለቁልኝ በጣም ደስ ይለኛል እድሜ እየደከመ እኔም ጤና እያጣፈመቃ አንዱ ነገር በሽታዬ አንዱ ነገር ድካሜ ይሄ ስለሆነ ብሞት እንኳን አየች ቢቀብረኝ ደስ ይላል እናት ሞተ ሲሉ ልጄ መጥቶ ከሚሳቀቅ እዛ ሲሳቀቅ ህርሞት አሁን ደግሞ ራሱ እዚህ ጋ መፋቀቁ ይከብዳል በቃ የተመስገንናት ወይዘሮ ፋና ይርዳቸው ናቸው። በምሽቱ አብይ ርዕስ ዝርዝሩን ይዘናል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በጥያቄው መልስ ፕሮግራም ቀርበው በሰጧቸው ምላሾች ዙሪያ የተቃዋሚ ፓርቲዎች ምን አስተያየት አላቸው ጠይቀናል። በየቦታው ሰው ይታሰራል፣ የሚፈታበት ስርዓት የለም። የአስቸኳይ አዋጁ ጊዜ ውስጥ በነቂስ ነው ሰው የታሰረው። ሰው ሞቷል። ንብረት ወድሟል። ሰፊ ዘመቻ ነው እየተካሄደ ያለው የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። የአስቸኳይ ጊዜ አዋጅ የታወጀበት አግባብ ራሱ ትክክል አይደለም። ሁለተኛ፣ የኮማንድ ፖስት የሚባላል ኮማንድ ፖስት የሚባል ስትራክቸር በህገ መንግስት ውስጥ የለም። እንዲያውም በአንቀጽ ዘጠኝ ነጥብ ሶስት ላይ የህገ መንግስቱ ላይ በህገ መንግስቱ ከተቀመጠ ውጭ ስልጣን መያዝ ክልክል ነው ይላል። ኮማንድ ፖስቱ ከህገ መንግስቱ ውጭ የተቋቋመ አካል ነው። እኚህኛው ደግሞ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። በሁለተኛው አጋማሽ ውይይቱን ይዘን እንቀርባለን። ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን በቀጥታ ወደ ዓለም ዜና እናልፋለን። በዩናይትድ ስቴትስ ምርጫ እጁን በሚያስገባ በሩሲያም ይሁን በማንኛውም የውጭ አገር መንግስት ላይ እርምጃ እንደሚወሰድ ፕሬዚዳንት ባራክ ኦባማ አስጠነቀቁ። የምርጫ ሂደታችንን ክብር የሚነካ አንዳች ነገር ሲፈጸም እርምጃ መውሰዳችን የግድ መሆኑ የሚያጠያይቅ አይመስለኝም ብለዋል የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በእርግጥም እናደርገዋለን ሲሉ ሐሳባቸውን አጠናክረዋል። ሚስተር ኦባማ ትናንት ማምሻው ላይ ኤንፒአር ለተባለው ራዲዮ በሰጡት ቃል አንዳንዶቹ እርምጃዎቻችን ግልጽና ሕዝብ የሚያውቃቸው ወይም የሚሰማቸው የሚያያቸው ሌሎች ደግሞ በተቃራኒ የሚወሰዱ እንደሚሆኑ ነው ፕሬዚዳንቱ ያስገነዘቡት። የሩሲያ የኢንተርኔት ሰርጎ ገቦች በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ወቅት ከዲሞክራቲክ ፓርቲው ኮምፒውተሮች ውስጥ ስለ ሂለሪ ክሊንተን የምርጫ ዘመቻ አሳፋሪን የሆኑ ኢሜይሎችን ይፋ እንዳደረጉ ሲአይኤ ድምዳሜ ላይ እንደደረሰ ማስታወቁ ይታወሳል። ይህ ድርጊት ያለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን እውቅና የሚሆን አይደለም ብለዋል የዋይት ሀውስ ከፍተኛ ባለስልጣናት። ሞስኮ ግን ክሱን አስቅኝና የማይረባ ብለዋለች። በእስር ላይ የሚገኙትና ኦሳማ ቢንላድን በቁጥጥር ስር እንዲውል እርዳታ ያደረጉት ዶክተር ነጻ የሚወጡበትን ሁናቴ ከዩናይትድ ስቴትሱ ተመራጭ ፕሬዚደንት ዶናልድ ትራምፕ አስተዳደር ጋር ለመወያየት ፈቃደኛ መሆኗን ፓኪስታን አስታወቀች። በአገር ክህደት የተወነጀሉትና ሰላሳ ሶስት ዓመታት የተፈረደባቸው ዶክተር ሻኪ አፍሪዲ ፓኪስታን ውስጥ በእስር ላይ ይገኛሉ። የአፍሪዲን መታሰር የምታወግዘው ዩናይትድ ስቴትስ ነጻ እንዲወጡ በተደጋጋሚ ከመጠየቅ እንዳልቦዘነች ይታወቃል። የፓኪስታኑ ጠቅላይ ሚኒስትር የውጭ ፖሊሲ ረዳት ታሪክ ፋቴሚ ለአሜሪካ ድምጽ ኡርዱ ቋንቋ አገልግሎት በሰጡት ቃል ፓኪስታን ይህ ችግር እንደምን ሊፈታ እንደሚችል ለመወያየት ፈቃደኛ ነች ብለዋል። ዶክተር ሻኪ አፍሪዲን በቁጥጥር ስር ያዋል ናቸው በግል ከመነጨ ጠላትነት አይደለም ሲሉም የጠቅላይ ሚኒስትሩ የውጭ ፖሊሲ ረዳት ፋቴሚ አስረድተዋል። አፍሪዲ የኢስሞላ ክትባት ዘመቻ በማካሄድ የኦሳማ ቢን ላደን ቤተሰብ ዲኤንኤ እንዲገኝ በመርዳታቸው ዩናይትድ ስቴትስ ውስጥ ከፍተኛ አድናቆት ማትረፋቸው ይታወቃል። የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ በእስራኤል ቀጣዩን የዩናይትድ ስቴትስ አምባሳደር መረጡ። እንደ ሌሎቹ የሚስተር ትራምፕ ምርጫዎች ሁሉ ይህኛውም አወዛጋቢ ናቸው ተባለ። የባንክረፕሲ ማለትም የንግድ ክስረት ተከራካሪ ጠበቃ የሆኑት ዴቪድ ፍሬድማንን ነው ዶናልድ ትራምፕ ለእስራኤል አምባሳደርነት የመረጡት ፍሬድማን ከምርጫው በኋላ ባደረጉት ንግግር እስራኤል ዋና ከተማ ኢየሩሳሌም ውስጥ ባለው የዩናይትድ ስቴትስ ኤምባሲ ስራቸውን ለመቀጠል ፈቃደኛ እንደሆኑ ተናግረዋል። የዩናይትድ ስቴትስ ኤምባሲ ግን የሚገኘው ቴላቪቭ ነው። ፍልስጤማውያንም ሆኖ እስራኤላውያን ዋና ከተማችን ኢየሩሳሌም ነው እንደሚሉና ይህም የሰላም ድርድሩ አካል ሆኖ ለብዙ ጊዜ መቆየቱ ይታወቃል። በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ወቅት የዶናልድ ትራምፕ አማካሪ የነበሩት ፍሬድማን የዩናይትድ ስቴትስን ኤምባሲ ከቴላቪቭ ወደ ኢየሩሳሌም እንደሚያዘዋውሩ ተናግረዋል። ይህ ደግሞ በተለይ ከአረብ ዓለሙ ከፍተኛ ተቃውሞ እንደሚቀሰቅስ ይታመናል። ከሶሪያዋ ከተማ ከአሌፖ ነዋሪዎችን ለማውጣት የተጀመረው ጥረት በመቋረጡ ብዙ ሺዎች አጣብቂኝ ውስጥ ገብተዋል። በዛሬው ዕለት እንዲያውም ከተማይቱን የሚለቁ ነዋሪዎችን በሚያጓጉዝ ኮንቮይ አቅራቢያ ፍንዳታ ተሰምቷል። ከአሳድ ኃይሎች ጋር የደረሱትን የተኩስ አቁም ስምምነት የጣሱት ሽምቅ ተዋጊዎቹ ናቸው ሲሉ የመንግስቱ መገናኛ ብዙሀን ዘግበዋል። ተቋርጦ የቆየው ነዋሪዎችን የማስወጣቱ ሂደት መቼ ሊቀጠል እንደሚችል ግልጽ የሆነ ነገር የለም። በአሌፖ የሰላም ሂደት በከፍተኛ ደረጃ ስትሳተፍ የቆየችው ቱርክ ነዋሪዎችን ለማስወጣት የተጀመረው ጥረት የተቋረጠው በጊዜያዊ መልክ ነው እያለች ነው። ሩሲያ ግን ሂደቱ ተጠናቋል ትላለች። በዚህ ላይ የተጠናቀረው ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። የአድማጮቻችን ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የኮንጎ ዲሞክራሲያዊ ሪፐብሊክ የምርጫው ጊዜ በመተላለፉ በዚያ ምክንያትም በአገሪቱ የሰፈነውን ውጥረት ለማርገብ የሚካሄደውን ንግግር የሮማ ካቶሊካዊት ቤተክርስቲያን እየሸመገለች መሆኗ ተገልጧል። የፕሬዚዳንት ጆሴፍ ካቢላ የስልጣን ጊዜ በመጪው ሰኞ ያበቃል። ይሁንና ከሁለት ዓመታት በኋላ ምርጫ እንደሚካሄድ ጊዜ እስከሚካሄድ ድረስ ካቢላ በስልጣን ላይ እንዲቆዩ አብዛኛዎቹ ተቃዋሚዎች አይፈልጉም። የአሜሪካ ድምፅ ራዲዮ ዘጋቢ ኤሚሊ ኤዮብ ከኪንሻሳ በላካቸው ሪፖርት ካቶሊካዊት ቤተ ክርስቲያን በኮንጎ ዲሞክራሲያዊት ሪፐብሊክ የፖለቲካ ትርምስ ውስጥ ስለተጫወተችው ተጽዕኖ አሳዳሪ ሚና ዘግባልናለች። አዳንች ፍሳየት አቅርባለች። ንግግሩ ገና ኪንሻሳ ላይ እየተካሄደ ቢሆንም የኮንጎ ብሔራዊ ኤፒስኮፓል ኮንግረስ በመባል የምትታወቀው ካቶሊካዊት ቤተ ክርስቲያን ሁሉም የፖለቲካ ወገኖች አንድ ላይ ተገናኝተው እንዲነጋገሩ በማድረግ ትልቅ ስኬት አግኝታለች። ፕሬዝደንት ካቢላ የስልጣን ጊዜያቸው በመጪው ሰኞ ካበቃ በኋላ እስከ መጪው የምርጫ ጊዜ በስልጣን እንዲቆዩ በወጣው እቅድ ምክንያት ውጥረት ሰፍኗል። ባለፈው መስከረም ወር ላይ በተደረገው ንግግር ሸምጋዩ ለመንግስት ያደላል በሚል አብዛኞቹ ተቃዋሚ ወገኖች አልተሳተፉም። በአሁኑ ወቅት ግን ጊዜው እየደረሰ አለም አቀፍ ተጽዕኖም እየበረታ በመሄዱ ተቃዋሚ ወገኖቹ ሸምጋይዋን ቤተ ክርስቲያን የተሻለ ሚዛን ትጠብቃለች በማለት በንግግሩ ለመሳተፍ ተስማምተዋል። ዲዘር ምቦዚ የተባሉ ተቃዋሚ አብራርተዋል። ቤተ ክርስቲያኒቱ ብቃቷን በተግባር አሳይታለች። በሀገሪቱ በተለያየ ጊዜ የተፈጠሩ ፈታኝ ሁኔታዎችን ካቶሊካዊት ቤተ ክርስቲያን ዝም ብላ አላየችም። ሁሌም ለመርዳት ዝግጁነቷንም አሳይታለች። የኮንጎ ዲሞክራሲያዊት ሪፑብሊክ በሞቡቱ ሴሴኮ አገዛዝ ወቅት በአምባገንነት ስር ከቆየች በኋላ እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት ላይ በሀገሪቱ ዲሞክራሲ ለማምጣት የተደረገውን ጉባኤ የመሩት አንድ ካህን ነበሩ። ከአምስት ዓመታት በፊት ካቢላ ያሸነፉበት ምርጫ ተጭበርብረዋል በሚል የሀገሪቱ ቤተ ክርስቲያን ተቃውሞ አቅርባ ነበር። ይህ ሁኔታ ታዲያ አንዳንዶቹ ቤተ ክርስቲያኗ ከተቃዋሚዎች ጋር ወግናለች እንዲሉ አድርጎ ነበር። የኮንጎ ብሔራዊ ኤፒስኮፐል ኮንግረስ በመባል የምትታወቀው ካቶሊካዊት ቤተ ክርስቲያን ዋና ጸሐፊ እናቴን ኒሾል ግን አስተባብለዋል። ለወቅቱ ቀውስ መፍትሄ የሚሆነው አካታች የሆነ ንግግር ነው። አቡኖቹ ልማትና ሰላም ከዲሞክራሲ ጋር እየተሳሰሩ ናቸው የሚል እምነት አላቸው። የኮንጎ ሕዝብ ዲሞክራሲን እንዲያጠናክር እርዳታ በመስጠት የሚሰማሩትም ለዚሁ ነው። የኮንጎ ሕዝብ በብዛት ከሚነጋገርባቸው ነጥቦች መካከል ስለ ዲሞክራሲና ሕገ መንግስትን ስለ ማክበር ጉዳይ ይገኙባቸዋል። በዝግ የሚካሄደው የኮንጎ ጉባኤ በመጪው ሐሙስ ያበቃል ተብሎ ይጠበቃል። በመጨረሻም መግቢያው ላይ እንዳልነው ጋዜጠኛ ተመስገን ደሳለኝ ተገኝቷል። የሐሰት ወሬ ነስተሃል ተብሎ ክስ ቀርቦበት የሶስት አመት እስራት ላይ የነበረው ተመስገን ለጥየቃ የሚሄደው ቤተሰቡ ነበረበት ቦታ ሳያገኘው ቆይቶ እንደነበረ የሚታወስ ነው። በምሽቱ አብይ ርዕስ ይዘነዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ታህሳስ 7 2009 ዓ.ም ምሽት ፕሮግራም ነው። አዲሱ አበበና ቆንጂት ታየነን ጋዜጠኛ ተመስገን ደሳለኝ ዝዋይ ማረሚያ ቤት ተገኝቷል። በምሽቱ አብይ ርዕስ ይቀርባል። ከሶሪያ አሌፖ ሲቪሎች አሁንም መውጫ አጥተው ጭንቀት ላይ ናቸው። በዚህም ላይ ዘገባ አለን። የህዝብ ድምፅ መሆኑን በኩራት የሚናገረው የናይሮቢው ምታኔ ሬዲዮ ጣቢያ በመጽሔት ክፍለ ጊዜ የሚተነተኑት ይሆናሉ። በሁለተኛው አጋማሽ የተቃዋሚ ፓርቲዎች በኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ የአድማቸው ጥያቄ በሰጡት ምላሽ የሰጡት አስተያየት ይቀርባል። አፍሪካ በጋዜጦችም ተዘጋጅቷል። ወደ ምሽቱ አብይ ርዕስ ነው የምንሸጋግረው። በቀጥታ የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ በነበረበት ወቅት በጽሁፍ ስራዎቹ በሐሰት ወሬ መንዛት ክስ ቀርበውበት የተፈረደበትን የሶስት አመት እስራት ፍርድ ለመጨረስ በዝዋይ ማረሚያ ቤት የሚገኘው ጋዜጠኛ ተመስገን ደሳለኝ ከዘጠኝ ቀናት ፍለጋ በኋላ እዚያው ቀድሞ የታሰረበት ዝዋይ ማረሚያ ቤት መገኘቱንና በዛሬው ዕለት ለአምስት ደቂቃ ብቻ እንዳነጋገሩት ቤተሰቦቹ ገልጸዋል። ጽዮን ግርማ እናቱንና ወንድሙን አነጋግራ ተከታዩን ዘገባ አጠናቅራለች። የጋዜጠኛ ተመስገን ደሳለኝ ወንድም አላምረው ደሳለኝ ለአሜሪካ ድምጽ እንደተናገረው በዛሬው ዕለት ዝዋይ እስር ቤት ወንድሙ ፍለጋ ሄደው ለሙከራ እንጂ አገኘዋለሁ በሚል ተስፋ እንዳልነበር ይገልጻል። ሄጄ ነበረ ወደ አራት ሰዓት ከአስር አካባቢ ነው ደረሰ። እሺ አገኘኸው? አዎ። ከዛ መድር ላይ ያለው አትገባም አሉ። ሁል ጊዜ ሲከለከል በር ላይ ለሚመዘገቡ ሰዎች ከጀርባው ላይ ይጻፍላቸዋል። በቤተሰብ የማይጎበኝ እስረኛል ይፈልግ የለም የተመዝገኝ ስም የለም ከተከለከሉ። ከዛ ሄደና ላላፊው ነገረው። ወንድሙ ኮና ይግባሉ። ታጀበን ሄድን። ከዛ ከገባም በኋላ ሌላ ደግሞ ጭቅጭቅ ይውጣ ብለው ነበረ። በሬድዮ ነው እንትን ያለው። አይ አንዴ ከገባ በኋላ ሌላ ጭቅጭቅ መፍጠር ነው እና ቶሎ እንትን ብሎ ይውጣሉ። በሌላ በረነ የመጣው አንድ አምስት ደቂቃ የሚሆን አግኝቼዋለሁ። ከዛ ስለምንም ነገር ግን ማውራት አይቻልም፣ ስለተፈጠረው ነገር ከሰላምታ ከሰላምታ ውጪ ማለት ሰላም አልከው አና ማለት በቃ ሰላም አልኩት። ቤተሰብ ማዘር እንዴት መቻለኝ ደህና ነች ምናምን ነገር እና ጤንነቱን ጠየቁን። በጣም ጨጓራዬን እያመመኝ ነው አለ ባዶ እጄን የሚልኩት ከተመለሱን ብለን እንቅም አላይ ተመልሼ ያው በቃ በቃችኋል። ወደ ሰባት ስምንት የሚሆኑ ፖሊሶች አሉ፣ በመሀል አብረው ነው የቆሙ። የት ቆየህ? የት ነው የከረምከው? አስር ቀን ብላ አልጠየቅከውም። በቃችሁ ላለ እንዳያዋሩ አያወጣ አታዋሩ፣ በቃችሁ ነው እንደዚህ አይነት ነገር። ምንድን ነበር ስለሆነ ምንም የሚያውቀው ነገር የለም፣ ብቻውን ያለው እኔም ማዋራት አልቻልኩም፣ እሱም ሊመልስ አልቻለም። እንደዚህ ነው እንደዚህ ነው ላለ ግን ያው እንዳመመው ግን በጣም ነግሮኛል። ጋዜጠኛ ተመስገን የመጣበት መንገድ በጣም አጭርና ጠባብ በመሆኑ የቆየውም ለአምስት ደቂቃ ብቻ ስለሆነ እሱንም በሰባት ፖሊሶች ታጅቦ በመሆኑ ምንም አይነት ዝርዝር ነገር ማወቅ እንዳልቻለ ወንድሙ ተናግሯል። የተመስገን እናት ወይዘሮ ፋናዬ ይርዳው ጋር ደውዬ ነበር። ተመስገን ጠፋ መባሉን ልጆቻቸው ለቀናት ደብቋቸው እንደነበር ገለጹልኝ። እኔ ሁሉም አልሰማሁኝም በቃ ምሳሌ ምስንቃ ይሰራንስል

ሁሉ ጊዜ ያለ ይኖራል። ደሞ ነገር ምናምን እናጣፍ ያለን አሉ። የልጃቸውን መጥፋት ከሰሙ በኋላ ግን እጅግ ተጨንቀው እንደነበር ይናገራሉ። ዛሬ መገኘቱን ሲሰሙ ምን አሉ አልኳቸው። ተገኝታል ሲለኝ እንደገና ወደቅሁኝ። በቃ ሜዳገኝማልሰ መንገዱ ላይ በቃ ወደቅሁኝ። እንትኑ ላይ ዝም ብዬ ወደሉ ላይ በቃ ወደቁ። አሁን ወደኩና አነሳችኝ። ና አይዞች ምንድን ነው እሱ። ሀይዞ ሲገኝ ሰው እልል ይላል። እንዲ እንዲ ይላል። እንዲያል ተርበተበትኩ በቃ ያልበሰበስኩና ሚዩ እንደምታይ ኮንዶምን ይመሰውበት ተመስገን። የታሰርበትን ጊዜ በመጨረሱ በአመክሮ ቢፈታላቸው እንደሚፈልጉ የገለጹት እናቱ ወይዘሮ ፋናይ የመፈታቱን ዜና ሲጠባበቁ የለም መባልን መስማታቸው ህመማቸውን አባብሶት እንደነበር ገልጸዋል። በቃው ልጄ ጥፋተኛ የሆነም አይመስለኝም። ልጄን ሊለቁልኝ በጣም ደስ ይለኛል። እድሜ እየጀከመ እኔም ጤና እያጣፈመጣ፣ አንዱ ነገር በሽታዬ፣ አንዱ ነገር ድካሜ፣ ይሄ ስለሆነ በሞት እንኳን አየች ሊቀብረ እንደስ ይላል እናት ሞተ ሲሉ ትልዬ መጥቶ ከሚሳቀቅ ዛ ሲሳቀቅ፣ አሁን ደግሞ ራሱ እዚህ ጋር መሳቀቁ ይከብዳል። በቃ እና ትንሽ እንደው ባገኝ ደስ ይለኝ ነበር እግዚአብሔር ቢሰማኝ ከእግዚአብሔር ጋራ የኢትዮጵያ መንግስት ጋዜጠኛ ተመስገን ያለበትን እንዲያሳውቅ የጋዜጠኞች መብት ተሟጋቹ ሲፒጄ፣ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልና የተለያዩ የሰብአዊ መብት ተሟጋች ድርጅቶች መግለጫ ሲያወጡ እንዲሁም ዓለም አቀፍ ብዙሀን መገናኛ የዜና ሽፋን ሲሰጡት የቆዩ ሲሆን በማህበራዊ ሚዲያ ላይም በተለይ በትዊተር ሃሽታግ ዌርስ ተመስገን ተመስገን ደሳለኝ የት ነው በሚል ቅስቀሳ ሲካሄድ ነበር። ተመስገን ዝዋይ ማረሚያ ቤት የለም በተባለበት እለት የፌዴራል ማረሚያ ቤቶች አስተዳደር ድርጅት የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋር ደውለን ተመስገን ዝዋይ እስር ቤት እንደሚገኝ ገልጸው የነበረ ሲሆን ከዛን እለት በኋላ ግን እስከዛሬ እለት ድረስ በተመስገን ጉዳይ ከመንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጋዜጠኞች መብት ተሟጋቹ ሲፒጄ ሰሞኑን ይፋ ባደረገው አመታዊ ሪፖርቱ ኢትዮጵያ አስራ ስድስት ጋዜጠኞችን በማሰርና የመናገርና የመጽሐፍ ነጻነትን በማፈን ከአፍሪካ ቀንድ ከኤርትራ ቀጥላ ሁለተኛ፣ ከአጠቃላይ አፍሪካ ደግሞ ከግብጽና ከኤርትራ ቀጥላ ሶስተኛ ከሁሉም የከፋች ሀገር ብሏታል። ከሱሪያ ከተማ ከአሌፖ ነዋሪዎችን ለማውጣት የተጀመረው ጥረት በመቋረጡ በብዙ ሺዎች አጣብቅኝ ውስጥ ገብተዋል። በዛሬው ዕለት እንዲያውም ከተማዋን የሚለቁ ነዋሪዎችን በሚያጓጉዝ ኮንቮይ አቅራቢያ ፍንዳታ ተሰምቷል። ከአሳድ ኃይሎች ጋር የደረሱትን የተኩስ አቁም ስምምነት የጣሱት ሽምቅ ተዋጊዎቹ ናቸው ሲሉ የመንግሥቱ መገናኛ ብዙሃን ዘግበዋል። የተቋረጠ ነዋሪዎችን የማስወጣቱ ሂደት መቼ ሊቀጥል እንደሚችልም ግልጥ የሆነ ነገር የለም። ዝላቲካ ሆክ ያጠናቀረችውን ዘገባ ሰሎሞን ክፍሌ ያቀርባል። ከምስራቅ አሌፖ ከተማ የሚወጡ የቪዲዮ ቅጂዎች መንግሥት በተቆጣጠረው አንድ አካባቢ የአምቡላንስ መኪኖችና አውቶቡሶች ሲደርሱ ያሳያሉ። በዚያም በብዙ መቶዎች የሚቆጠሩ ነዋሪዎች ወደ ሌላ አማጽያኑ ወደሚቆጣጠሯቸው ግዛቶች ለመሄድ እየተጠባበቁ ነው። በመጪዎቹ ጥቂት ቀናት ጊዜ ውስጥ ከሰላሳ ሺህ በላይ ሰዎች ናቸው ከተማዋን ለቀው እንደሚወጡ የሚጠበቀው። በሶሪያ የተባበሩት መንግሥታት ድርጅት የሰብአዊ እርዳታዎች አማካሪ ያን ኢግላንድ ሲያስረዱ፣ ከከተማዋ አስቀድመው እንዲወጡ የሚደረገው ሕሙማን፣ ቁስለኞችና ሕፃናት ናቸው ብለዋል። ዓለም አቀፉ ኅብረተሰብ በአሌፖና ሌሎች የሶሪያ አካባቢዎች እየተካሄደ ያለውን ግድያና የንብረት ውድመት ለማስቆም በቂ ጥረት አላደረገም ሲሉም ያን ኢንግላንድ ወቅሰዋል። ከምስራቅ አሌፖ ባሻገር በአስራ አምስት ውጊያ በሚካሄድባቸው አካባቢዎች ሰባ ሺህ ያህል ሰዎች ወጥመድ ውስጥ ናቸው። እነርሱም የዓለም አቀፉ ማኅበረሰብ ጥረት ደህንነታቸውን ማስጠበቅ እንዳልቻለ ማሳያዎች ናቸው። የዓለም አቀፍ ሰብአዊ እርዳታ ሠራተኞች ወደ እነኛ አካባቢዎች እንዳይገቡ በማገድ የሚወቀሱት ደግሞ በውጊያው የሚሳተፉ ሁሉም ወገኖች ናቸው። የመንግስቱም የአማጽያኑም ወገኖች በአንድ ላይ ይወቀሳሉ። ዩናይትድ ስቴትስና ሌሎች አገሮች የሶሪያ መንግስት ኃይሎች በሲቪሎች ላይ የሚፈጽሙትን ፍጅት ታግዛለች ሲሉ ሩሲያን ይኮንናሉ። ሞስኩ በሶሪያው ግጭት ጣልቃ የገባችው ራሱን እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለመዋጋት በሚል ሽፋን መሆኑ ይታወቃል። ሐቁ ግን ለደማስቆ መንግሥት ወታደራዊ እርዳታ መስጠት ነው፣ የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር ያስረዳሉ። እኛ እስላማዊ መንግሥት ነኝ ከሚለው አሸባሪ ቡድን ጋር እንዋጋለን ባልነው መሠረት እየተዋጋን ነው ሩሲያውያኑ ግን በሶርያው የእርስ በርስ ጦርነት የሚሳተፉት ዘግናኝና በማይረዳ መንገድ ነው። ማድረግ የሚገባቸውን ትክክለኛ ነገር እያደረጉ አይደለም፣ ያሉት የሶርያው ፕሬዚዳንት ባሻር አልአሳድ የምስራቅ አሌፖን መያዝ ታሪክ ተሠራ ሲሉ አወድሰውታል። ሽምቅ ተዋጊዎቹ ይዘዋት የቆየችውን ከተማ ለማስለቀቅ በተካሄደ ውጊያ ሴቶችና ሕፃናትን ጨምሮ አንድ ሺህ የሚገመቱ ሰዎች ሞተዋል። የሩሲያው ጄኔራል ቪክቶር ፖዥኬር እንዲህ ብለዋል። የሶሪያ መንግሥት ወታደሮች ከዘጠኝ መቶ በላይ አሸባሪዎችን ገድለዋል፣ በብዙ ደርዘኖች የሚገመቱ የጦር መሳሪያዎችን አውድመዋል ነበር ያሉት። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ አሌፖል ለቀው መውጣት የሚፈልጉ ተዋጊዎችና ሲቪሎች ያለ ችግር መውጣት እንዲችሉና በሌሎች ውጊያ በሚካሄድባቸው የሶሪያ ግዛቶች የእርዳታ ሰራተኞች መጉያት እንዲፈቀድላቸው ጥሪ አቅርበዋል። እነኝህ እርምጃዎች ተግባራዊ ከሆኑ በሶርያውያን ላይ የሚፈጸመው ግድያና የሲቪሎች ስቃይ ይቆማል ብለን እናምናለን። ሩሲያና የፕሬዝዳንት ባሽር አላሳድ መንግስት ከዚህ ውሳኔ ላይ ከደረሱ ደግሞ ግድያና ስቃዩ በጣም ፈጥኖ ይቆማል። መንግሥት አሌፖን እንደ ገና መቆጣጠር ቻለ ማለት ግን የሶሪያ የእርስ በርስ ጦርነት አከተመ ማለት አይደለም፣ ሲሉ የዩናይትድ ስቴትስ ባለሥልጣናት ይናገራሉ። ይልቅስ ለሀገሪቱ በዘላቂነት አዲስ የሰላም ንግግር ለማስጀመር ጥረቱን የበለጠ ከባድ ያደርገዋል ሲሉም ያስረዳሉ። ሶስተኛውና የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። ወደ ኬንያ ይወስደናል። በዚያች ሀገር የሚተላለፈው ምታኒ ሬዲዮ አየር ላይ ከዋለ እነሆ ሶስት ዓመት ሆነው አምስት ሺህ የሚሆን የናይሮቢ ዳጎሬቲ ቀበሌ አድማጭ እንዳለው በኩራት የሚፎክረው ምታኒ ሬዲዮ የሕዝቡም ድምፅ እንደሆነ ነው የሚናገረው። ራየል አምቡር ከናይሮቢ ዘግቧል። ሰለሞን አባታ ያቀርበዋል ፖለቲከኞች የምረጡኝ ዘመቻ ቃላቸውን እንዲጠብቁ መጎትጎት፣ የጠፉ ሕፃናትን ማፈላለግ፣ ሌቦችና ኪስ አውላቂዎች ሰውን ከሚያበሳጭና ከወንጀልም አድራጎታቸው እንዲቈጠቡ መጣራት ወዘተረፈ። ምታኒ ራዲዮ በሦስት ዓመት ዕድሜው ያልነካው እታች ያለው ኅብረተሰብ የሕይወት ዘርፍ የለም። ምታኒ ከስዋሄሊ ቋንቋ ሲፈታ ጭርንቁስ መንደራችን የሚል ዓይነት ትርጓሜ ነው ያለው። ከ2006 ዓ ም አንስቶ ላለፉት ሦስት ዓመታት በዘለቀው ሁሉን ዳሳሽ አገልግሎቱ ምታኒ ራዲዮ ከዋነኛው ኪስዋሄሊ በተጨማሪ በሼንግ ቋንቋም ፕሮግራሞቹን ያሰራጫል። እንዳነበብኩትና እንደ ሰማሁትም ይህ ሼንግ ራሱን የቻለ አፍ ሳይሆን ከዚያው ከስዋሄሊኛ የወጣ ሆኖ፣ ነገር ግን ወጣቶች ይበልጥ የሚጠቀሙበት የከተምኛ ዘዬ ነው። የአራዳ ቋንቋ ወይም የዘመኑ አባባል እንዲሉ ማለት ነው በኢትዮጵያ ይህ ከባለመቶ ዋት ጣቢያ ፕሮግራሞቹን የሚያሰራጭ ራዲዮ በዚያችው በተገፋችና በተረሳች የናይሮቢ ጎስቋላ መንደር ዳጎሬቲ ያደገው የኬልቪን ኛንግዌሶ የአእምሮ ውልድ ነች እየጎሉ መታየት ያለባቸው ብዙ ችግሮች እንዳሉ ተሰማን መልእክቶቹ ብዙ ሰው ዘንድ መድረስ ይችላሉ ልብ በሉ ዳጎሬቲ ውስጥ እኮ ቁጥሩ ሩብ ሚሊዮን የሚሆን ሰው ይኖራል እናም በራዲዮ እየተላለፈ ያለ መልእክት የሚያደምጠውን ሰው ይለውጣል በዚያ ላይ ማታን ራዲዮ የወጣት ሐሳብና ጅምር በመሆኑ የሚበዛው አድማጩም ወጣት ነው ኛንጎሶ ፕሮግራሞቹን ማሰራጨት የጀመረው ከተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ባገኘው መሣሪያ ነው ጣቢያው የገንዘብ ድጋፍ በአብዛኛው የሚያገኘው ከበጎ አሳቢዎችና ከለጋሾች ሲሆን ወጪው የሚውለው ለኪራይና ለኤሌክትሪክ ኃይል ክፍያ ነው። ለመሆኑ እርዳታዎቹና ስጦታዎቹ ለምንድን ነው የማይቋረጡት? ለጋሾቹ እንደሚሉት ራዲዮ ጣቢያው በማኅበረሰባቸው ላይ ያሳደረውን ተጽዕኖና በጎ ለውጥ እያዩ ናቸው። የምታኒ ራዲዮ ዘጠኝ ጋዜጠኞች ሁሉም የዳጎቲ ቀበሌ ነዋሪ ናቸው። ሁሉም የሚያገለግሉት በበጎ ፈቃድ ነው። ራዲዮ ጣቢያው ውስጥ ላለፉት ሦስት ዓመታት ያገለገለችው ቴቢ ኦቲየኖ እዚያው እየሠራች ያለችው ግንኙነት ኃይል እንዳለው በማወቄ ነው ብላለች። When I በአካባቢው የተዘዋወርኩ ሰዎች የሚነጋገሩባቸውን በሕይወታቸው ላይ ጫና የሚያሳድሩባቸውን ጉዳዮች ስሰማ ስቱዲዮ ውስጥ ገብቼ መነጋገሪያ የማደርገው እርሱኑ ነው ነው ስለ ውሃ እጥረት ሊሆን ይችላል። የአካባቢ ጸጥታና ደህንነት ችግር ሊሆን ይችላል። ራዲዮ ላይ አንስተ ስትነጋገርለት ሰው ጉዳዩ እንደተያዘለት እየታየለት እንደሆነ እንደሚሰማው ነው። እኔ እንደ ጋዜጠኛ የማስበው ቴቢ በፕሮግራሞቿ የአካባቢው የፖለቲካ ሰዎች መንገድ እንዲሰሩ፣ ለደህንነቱ መሻሻል እንዲበጅም መብራት እንዲያስገቡ ትጎተጉታለች። ከሁለት ዓመታት በኋላ በሰፈሩ አስፋልት መንገድ ተሠራ፣ ጥሩ መብራትም ገባ። አሁን የሰፈሩ ሰው ራሱን የሚያየው ከእነዚያ የራዲዮ ጣቢያ ተናጋሪዎች ጋር አንድ አድርጎ ነው። ተናጋሪዎቹም ጋዜጠኞቹ፣ ቃል አቀባዮቹ ናቸው። አሌክስ አፖንዶ ምታኒ ራዲዮን በፍቅር ነው የሚያዳምጠው። በምታኒ ራዲዮ የምናነሳቸው ጉዳዮች በአብዛኛው በሁከት፣ በአንዳንድ ቤት ውስጥ በሚፈጸሙ የጾታ ጥቃቶች፣ የደህንነት መጥፋት የመሳሰሉት ናቸው። በምታኒ ራዲዮ ችግሮች አንዴ ከተነሱ በዚያው አይቀጥሉም፣ እርምጃ ይወሰድባቸዋል፣ ይሻሻላሉ። ምታኒ ራዲዮ በተጨማሪም አንገብጋቢ የሆኑ የአካባቢውን ዜናዎችም ያሰማል። የጣቢያው የወደፊት ራዕይ ባለሙያዎች የመቅጠር አቅም መገንባትና አብዛኛውን የናይሮቢ አካባቢ መድረስ ነው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። እስካሁን ድረስ ያደመጣችሁት የዜናና አብይ ርዕስ እንዲሁም የመጽሔቱን ትንታኔ የነበረ ሶስት ሰዓት ከሀያ ሰባት ደቂቃ ላይ እንገኛለን በኢትዮጵያና አካባቢዋ። አሁን ከእናንተ ከአድማጮች የደረሱን አስተያየታችኋሉ ለዛሬ የተመረጡት ነው ሊዎች የዘወትር አድማጭ ተከታታይ ነኝ። ደውላችሁ ከመተማ ነው። በባለፈው ጊዜ ስለ ሰማያዊ ፓርቲ አቅርባችሁ ስለ ኢንጂነር ይልቃል ና ስለ ተቀናቃኝ ፓርቲያቸው ውይይት አቅርባችሁ ነበር። ለምን ነው ሳቸር ስየቀራችሁ እኛ ሰማያዊ ፓርቲ

አድማጭ ነበሩ። በእርግጥም እያደገች ነው ብለን ሀያ አምስት አመት ቢውልዲንግ ስለተሰራ አንዳንድ እንቅስቃሴዎች ስለነበሩ ሰው ጸጥ ብሎ ይገዛ ነበር። ግን የአንድ ሀገር ኢኮኖሚ ማደግ ብቻ ሳይሆን ዲሞክራሲ አብሮ ሲያድግ ነው። አሜሪካ ሰዎችን ወደ ጠፈር የምትልክ ሀገር ናት። ግን ጥቁርና ነጭን አክብራ ማታኖር አገር ብትሆን ኖሮ ማንም በሰላም አይቀመጥም ነበር። ግን ነጩም ተከብሮ ነው። ኤዥያውም ተከብሮ ነው። ኢሚግራንቱም ተከብሮ ነው። ነዋሪውም ተከብሮ ነው። ማናው ማሰብ ያለብን ሰው ነው፣ ሰዎች ናቸው እንጂ የኢኮኖሚ ማደግ ኢትዮጵያ መኪና መገጣጠሚያ ፋብሪካዎች መክፈቱ አይደለም። ያ የተሰጣችሁንን፣ አድማጮቻችንን በጣም አድርገን እናመሰግናለን። ሌሎቻችሁም እንደዚሁ በስልክ መስመሩ 2022059942 የውስጥ መስመር 14 እንድትጠቀሙ እንጋብዛለን። እንደ ሁልጊዜው አሁን አጠር ያለ የሙዚቃ እረፍት እናደርግና ወደ ሁለተኛው አጋማሽ እንሻገራለን። ብርሃን ኃይሉ ሰይፉ ዮሐንስን ይዤላችኋለሁ እያለችን ነው። አሁን ስቱዲዮ ተገባን የደረሰን ዜና በመኖሩ ይህ ሙዚቃ ማቋረጥ ይኖርብናል። ይቅርታ አድማጮች። ዩናይትድ ስቴትስና ኢትዮጵያ አስተዳደርና ሰብአዊ መብቶችን በሚመለከቱ ስፋት ያላቸው ጉዳዮች ላይ በግልጽነት ለመወያየት መስማማታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ አስታውቋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሌኖስኪ እና በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ የሚመሩት የሁለቱ አገሮች ቡድኖች ዛሬ ያደረጓቸው ውይይቶች የኢትዮጵያ መንግስት የምርጫ ሕጉን ለማሻሻል የገባውን ቃል እንዲገፋበት ማሳሰብን ጨምሮ ስፋት ባላቸው ጉዳዮች ላይ መወያየታቸውን ኤምባሲው አክሎ አስታውቋል። በተጨማሪም በአስቸኳይ ጊዜ አዋጁ ወቅት ሕገ መንግስታዊ መብቶች እንዲከበሩ ለውይይት ሁኔታዎች እንዲመቻቹ ጠንካራና መገናኛ ብዙኃን እንዲኖሩም ውይይቱ ትኩረት አድርጓል። መሠረታዊ ነጻነቶች እየተከበሩ የጥላቻ ንግግሮችን ለመቆጣጠር እንዲቻልና የሲቪል ማኅበረሰብ አስፈላጊ ሚና የመልካም አስተዳደርና ለዓመታዊው የዩናይትድ ስቴትስ የሰብአዊ መብቶች ያለውን ጥቅም አንስተው የሁለቱ አገሮች ቡድኖች መክረዋል። በኢትዮጵያ የውጭ ጉዳይ ሚኒስትር ዴታ ሂሩት ዘመዴንህና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ ፒተር ቬሮማን ተባባሪነት ሊቀመንበርነት የተመራው ይህ ሰባተኛው የሥራ ቡድን ስብሰባ ወደፊት በሚያደርጓቸው ውይይቶች በግልጽነት ለመነጋገር መስማማታቸውን የኤምባሲው መግለጫ አመልክቷል። እናመሰግናለን ለዜናው አዲሱ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭት ነው። ወደ ሁለተኛው አጋማሽ እንሻገራለን። አብራችሁን ቆዩ። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ባለፈው ሳምንት ቅዳሜና እሁድ ወቅታዊ በሆኑ የኢትዮጵያ ጉዳዮች ላይ ለአድማጮች መልስ መስጠታቸው የሚታወስ ነው። እርሳቸው በሰጧቸው መልሶች ላይ የተቃዋሚ ፓርቲዎች አስተያየትስ ምንድን ነው? የበኩላቸውን አስተያየት እንዲሰጡን የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋንና የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን ትዝታ በላቸው አነጋግራለች። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር፣ አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ስለ ትብብራችሁ በቅድሚያ አመሰግናለሁ። ባለፈው ሳምንት ከፊል አርብ፣ ሙሉን ቅዳሜና ከፊል እሁድ የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በአሜሪካ ድምፅ ራዲዮ ላይ ቀርበው ወቅታዊ በሆኑ የኢትዮጵያ በተለይም የፖለቲካ ጉዳዮች ላይ ለአድማጮቻችን ጥያቄዎች መልስ ሰጥተዋል። ጥያቄዎቹ የአስቸኳይ ጊዜ አዋጁን፣ የሕዝብ ስርዓት፣ ሙስና፣ የመገናኛ ብዙሀን ነጻነት፣ እንዲሁም ደግሞ ይኖራል ስለተባለው ተሃድሶ እና ሌሎችም ጉዳዮች ነበሩ። የእናንተን ደግሞ የበኩላችሁን በነዚሁ ርዕሶች ላይ አመለካከታችሁን የእሳቸውን ድምፅ እያሰማናችሁ ትሰጡናላችሁ። ደው አንኳር አንኳር የሆኑትን ነው ወስደን እናንተን የምንጠይቀው። በቅድሚያ ለእሳቸው የቀረበው ጥያቄ ግን በዚህ በአስቸኳይ ጊዜ አዋጁ ምክንያት ስለ ብዙ ሰዎች መታሰር ነው። ስለ ፓርቲ አባላት መታሰር፣ ስለ ጋዜጠኞች፣ እንዲሁም ወጣቶች በተለይም በአማራና በኦሮሚያ ክልል ይህንን የአስቸኳይ ጊዜ አዋጁን ሁኔታ አስታኮ ይካሄዳል ስለተባለው የመብት ረገጣ ነው አድማጮች የጠየቋቸው። ይህን የሚከተለውን መልስ መልሰዋል ሚኒስትሩ። እስቲ አድምጡና መልሳችሁን ትሰጡኛላችሁ። በመጀመሪያ ደረጃ ኮማንድ ፖስቱ በህገ መንግስት የተደነገገ ስልጣን ነው የተሰጠው የተፈለገበት ይህ የአስቸኳይ ጊዜ አዋጁ አተማማኝ ሰላም በሀገሪቱ ውስጥ እንዲኖርና የዜጎች ህይወት የዜጎች ንብረት ጥበቃ እንዲያገኝ ነው። ምክንያቱም ሁላችንም እንደምናስታውሰው በተለያዩ ምክንያቶች የዜጎች ህይወት ሲጠፋ እንደነበረ፣ ንብረት ሲወድም እንደነበረ እናስታውሳለን። ይሄ ሁላችንንም የሚያሳዝነን ጉዳይ ነው። መንግስትም ደግሞ የዜጎቻችን ህይወት እንዲጠፋ እንደማይፈልግና እንደማያምንበት፣ መቆም እንዳለበት የሚችለውን ሁሉ መንግስት እንደሚያደርግ ቃል ገብቶ የዚህ አስቸኳይ ጊዜ አዋጁም እንግዲህ አንደኛ አስተማማኝ ሰላም እንዲኖር ነው። እንደሚታወቀው ኢትዮጵያ ውስጥ አዲስ አበባን ጨምሮ ቱሪስቶችም፣ የሌሎች ሀገር ዜጎች፣ ዲፕሎማቶች ከአፍሪካም ከዓለም አካባቢ የሚኖሩበት ነው። ከዚያም ባሻገር ደግሞ ቅድሚያ ለዜጎቻችን የሚሰጥ ቢሆንም ለእነዚህ ተቋማትና ለውጭ ሀገር ዜጎችም እንደዚሁ ጥበቃ ያስፈልጋቸዋል። ይሄ ምክንያቱ ግልጽ ነው እና ህግ መንግስታዊ አይደለም ብለ መከራከር የሚያስገድን ያለ አይመስለኝም። ስራ ላይ በሙሉበት ጊዜ ጥያቄው እንዳነሱት ና በአማራ ክልል ሰዎች እንደታሰሩ በሌላም አካባቢ ከአስቸኳይ ጊዜ አዋጁ ጋር የተያያዘ የተገደሉ ሰዎች ሊኖሩ ይችላሉ። በግልጽ ግን ፓርላማው ያቋቋመው ኮሚቴ አለ፣ የመርማሪ ቡድን አለ። ያ በየጊዜው የሚያቀርበው መረጃ እንዳለ ሆኖ አስቸኳይ ጊዜ አዋጁ ግን የ ሰብአዊ መብት ጥሰት የሚደግፍም አይደለም። በመጀመሪያ ደረጃ መንግስት ስልጣን ያገኘው ከህዝቡ ስለሆነ ህዝቡን ማክበር ግዴታው እንደሆነ ነው የምናውቀው። ነገር ግን ወይ በቁጥጥር ስር እንዲውሉ የሚጠየቁ ሰዎች ተጠርጥሮ ሚሆን አንዳንድ ጊዜ ስሜታዊ በመሆን የጸጥታ አስከባሪዎች ያንን የተጠየቁትን ሰዎች ቁጥጥር ስር በሚያውሉበት ጊዜ አንዳንድ ችግሮች ሊፈጠሩ ይችላሉ ያም ደግሞ ህይወት እስከ ማጥፋት ድረስ መድረስ የለበትም። እንደሚታወቀው አንዳንድ ስህተቶች ይታያሉ። እንደዚህ አይነት ስህተቶችን ሆን ብሎ የሚፈጥሩ ሰዎች ካሉ ግን ማንም ሰው ከህግ በላይ ስላልሆነ መንግስት የሚያደርገው ገለልተኛ የሆነ አካል አጣርቶ ወደ ህግ መቅረብ ያለባቸውም ተጠያቂ እንደሆኑ ይደረጋል። ማንም ማለት ነው። ቅድሚያውን ለአቶ ሙላቱ ገመቹ እሰጣለሁ። እንግዲህ ሚኒስትሩ እንደሚሉት የአስቸኳይ ጊዜ አዋጁ አስተማማኝ ሰላም ለማስፈን ነው የመጣው የመብት ጥሰትም ደርሶ ከሆነ ሰው እንኳ ሞቶ ከሆነ ሆን ተብሎ አይደለም፣ ለመፈጸም አይደለም። ሌላው ያነሱት አብይ የሆነው የአስቸኳይ ጊዜ አዋጁን የሚተገብረውና የሚያስከብረው ኮማንድ ፖስት የተባለው ሕገ መንግስቱን ተከትሎ ነው ነው የሚሉት። እስቲ በእነዚህ ነጥቦች ላይ ያጠራጠር ያለ ሀሳቦን ይስጡን። በመጀመሪያ ደረጃ ለዚህ እድል ስለተሰጠኝ አመሰግናለሁ። ክቡር ሚኒስትሩ እዚህ ላይ የሰጡት አስተያየት ነገሮቹ ሁሉ ከቁጥጥር ውጪ ከሆኑ በኋላ የአስቸኳይ ጊዜ አዋጅን ሊያሳውጅ የሚችለው ነገር ቀደም ብሎ ከየአካባቢው በእኛ በፓርቲያችን በኩልም ችግር እንደሚፈጠር የሰላማዊ ሁኔታ ነገሮች ሁሉ ወደ ሌላ ሊቀየር ይችላል እና ጥንቃቄ እንዲደረግበት ብለን በመድረክ በኩልም በራሳችንም በኩልም ብዙ ጊዜ ወጡትን ለመንግስትም የተለያዩ ደብዳቤዎችን ምልልስ አድርገናል፣ ጽፈንላችኋል። መልስ ግን አልተገኘም፣ ሰሚ ጠፋ። በመጨረሻ ላይ ነገሮች ሁሉ ከቁጥጥር ውጪ ከዋሉ በኋላ ክቡር ጠቅላይ ሚኒስትሩ ራሳቸው ጥፋቱ የመንግስት አካላት መሆኑን ለሕዝብ በይፋ በቴሌቪዥን ገለጻ አድርጓል። ስለዚህ ጥልቅ ተሃድሶ ይደረጋል፣ ኢህአዴግ እንደገና ሕዝብን ይክሳል ብሎ ነበረ። የዛን ጊዜ የኛ እምነታችን ይሄ መንግስት ከእንግዲህ ወዲህ ይህ ሕዝብ አልተቀበለንም ከአሁን በኋላ ይህን ሕዝብ መርጠውናል ያሉት ባለፈው አመት በሁለት ሺ ሰባት ላይ በነቂስ ወጥቶ የመረጠው ሕዝብ ነው። አሁን ሰላማዊ ሰልፍ ላይ ይሄ ጉዳት የደረሰው የሰውም ንብረትም ውድመት የደረሰው የተቃወመው ይሄ ስለሆነ ይህን ህዝብ እንደገና ለመካስ ከእንግዲህ ወዲህ በክብ ጠረጴዛ መጥተን ሁሉንም ነገር ተወያይተን ዘለቄታ እናደርጋለን የሚሉ መስሎን ነበር። በእኛ በኩል ይሄ እምነት ነበር እንጂ የአስቸኳይ ጊዜ አዋጅ በማወጅ አሁን አገሪቷ ካለችበት ችግር ለማውጣት ይህ መፍትሔ ይሆናል የሚል ግምትም አልነበረንም። ሆኖም በዚህ በ አዋጁ ጊዜ የታሰሩትን ከአሁን በፊት የፖለቲካ ድርጅቶች አባላትን የሚፈቱ መስሎን ነበር። ከተቃዋሚ ፖለቲካ ፓርቲዎች ጋርም የሚነጋገሩና ዲሞክራሲያዊ የሆነ የመድብለ ፓርቲን እንደሚያጠናክሩ ይመስለን ነበር። ከሁሉም ወገኖች ሰላማዊ ውይይቶችን እንደሚያካሂዱ አይነት ነበረ የመሰለ መስሎን ነበር እንጂ የጊዜያዊ አዋጅ አውጆ ህዝብን በጠቅላላ በኦሮሚያ ውስጥ ከነበረው የበለጠ ችግር ሁሉ እየተፈጠረ ነው። በየቦታው ሰው ይታሰራል፣ የሚፈታበት ስርዓት የለም። የአስቸኳይ አዋጁ ጊዜ ውስጥ በነቂስ ነው ሰው የታሰረው። ሰው ሞቷል፣ ንብረት ወድሟል። ሰፊ ዘመቻ ነው እየተካሄደ ያለው እና ይሄ ደግሞ ሰላሚን ያመጣል። ሰዎች ተቀራርበው በሰላማዊ መንገድ ውይይት አድርጎ ለሀገራችን ሁላችንም ባለቤት ነን። ሁላችንም እኩል ለችን ሀገር የምንጋራት ናት። ስለዚህ ለዚህ መንግስትም ህዝብም የሚያስቡበት ይሆናል የሚል ግምታለን። አመሰግናለሁ። አቶ ሙላቱ ገመቹ። አቶ የሺዋስ አሰፋ የአስቸኳይ ጊዜ አዋጁ ህገ መንግስቱን መሰረት ያደረገ ነው ነው የሚሉት ሚኒስትር ነገሪ ሌንጮ ያጠራርገው አቶ ሙላቱ ገመቹ ከተናገሩት የተለየ ነገር ካለ ሽ አመሰግናለሁ። ትዝታ ብዙ ነበር ጋሽ ሙላቱ ብለውታል። ህጉ ራሱ ህገ መንግስቱን የሚጥስ ነው የአስቸኳይ ጊዜ አዋጁ በራሱ አክቹዋሊ ጥያቄ አስገብተናል። ይህንን አስቸኳይ ጊዜ አዋጁን የተመለከተ ወዲያው ለጠቅላይ ሚኒስትሩ እንደ ፓርቲ መድረክም አስገብቷል ይመስለኛል። መያድም አስገብተናል ጥያቄ፣ ለምንድን ነው አስቸኳይ ጊዜ አዋጅ የታወጀው? አሁን እንደሚሉን ሰላምና ጸጥታ ለማስከበር ምናምን ብዙ አይነት ሰበብ ነው የሚሰጠው አስተማማኝ ሰላም ለማስከበር የሚል አስቸኳይ ጊዜ አዋጅ የሚታወጅበት ሁኔታ የለም። ንብረት በጣም ብዙ ንብረት ወደመ ነው የሚለው መንግስት፣ በጎንደር በጎጃ እንዲሁም በኦሮሚያ በህገ መንግስቱ አንቀጽ ሶስት ላይ ንብረት ለመጠበቅ አስቸኳይ ጊዜ አዋጅ ይታወጃል የሚል የለም ጎርፍ ሲከሰት ሲከሰት፣ እሳት አደጋ ሲከሰት፣ እንደገና ሀገር ሲወረር እና አንድ አንቀጽ ደግሞ አለች ህገ መንግስቱን አደጋ ላይ የሚጥል ሁኔታ ሲፈጠር የምትል ያም ቢሆን ግን በተለየ ቦታ ለተወሰነ ጊዜ የተወሰኑ መብቶችን የሚ አሁን እኮ በመላ ሀገሪቱ ነው ሁሉንም መብቶች ነው የሚከለክለው። ጊዜውም ስድስት ወር ነው። ከዛም ኤክስቴንድ ሊያደርግ ይችላል ነው የሚሉት። ስለዚህ የአስቸኳይ ጊዜ አዋጅ የታወጀበት አግባብ ራሱ ትክክል አይደለም። ሁለተኛ የኮማንድ ፖስት የሚባላል ኮማንድ ፖስት የሚባል ስትራክቸር በህገ መንግስት ውስጥ የለም። እንዲያውም በአንቀጽ ዘጠኝ ነጥብ ሶስት ላይ የህገ መንግስቱ ላይ በህገ መንግስቱ ከተቀመጠ ውጭ ስልጣን መያዝ ክልክል ነው ይላል። ኮማንድ ፖስቱ ከህገ መንግስቱ ውጭ የተቋቋመ አካል ነው። በዚህ በፊት አስቸኳይ ጊዜ አዋጅ ታውጆ ያውቃል እዚህ ሀገር ዘጠና ስምንት ነው። ዘጠና ሰባት ላይ ያስፈጸመው የሚኒስትሮች ምክር ቤት ነው። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የሚባለው ሰባት አባላት ያሉት ሰዎቹ የሚታወቁ የሚጠየቁ ሰዎች ናቸው። የሚያስፈጽመው ግን እነማን እንዳሉበት፣ ስንት እንደሆኑ፣ ከየት እንደመጡ አይታወቅም። ብቻ ከላይ ያሉት ሰዎች የመከላከያ ሚኒስትሩ እና ጠቅላይ ሚኒስትሩ ብቻ ነው የሚታወቁት። ናቸው። እንደማንነቱ ማን ነው የሚጠይቃቸው፣ አይታወቅም። ስለዚህ እሰቱ የሚጀምረው ከዚህ ነው። ከዛ በኋላ በጣም ብዙ ሰው ይታሰራል። ለምሳሌ ሰማያዊ ውስጥ ልክ እንደታወጀ ሀያ ሶስት ሰው ነው የታሰረው በሶስት በአራት ቀን ውስጥ። አሁን በሀሙስ አርብ፣ ቅዳሜ፣ እሁድ ከሰባ በላይ ሰው ነው የታሰረው። ሰሜን እና ደቡብ ወሎ ውስጥ የሚጠየቅ ሰው የለም። ኮማንድ ፖስቱ ነው የሚባል ልክ እንደ ምንድን ነው ይሄ እንደ ዩፎ ነው የሆነው። በቃ የማይታወቅ አካል የማይጠየቅ የፈለገውን የሚያስር የፈለገበት ቦታ የሚያስቀምጥ አካል ነው የሆነውና ከመጀመሪያው ከመነሻው ህገ መንግስቱንም አገር ኢትዮጵያ የተቀበላቻቸውን የሰብአዊ መብት ድንጋጌዎች ሁሉ ጥሶ ነው የሚነሳው። አቶ ሺዋስ እንዲሁም አቶ ሙላቱ ገመቹ መንግስት እንግዲህ ጸጥታን ማስከበር አለብኝ፣ አዲስ አበባ ዲፕሎማቶች ያሉባት ከተማ ናት፣ ኢንቨስተሮች ደግሞ በጣም ብዙ ንብረት ኢትዮጵያ ውስጥ ገንዘባቸውን አፍሰዋል፣ እሱንም ደግሞ መጠበቅ አለብኝ የሚል አመለካከት ነው ያለው። የተቃዋሚ ፓርቲዎች ኢትዮጵያ ውስጥ ብዙውን ጊዜ ደካማ ናችሁ በመባል ነው የምትወቀሱት እና መንግስት ራሱ ጠንካራ ተቃዋሚ የለኝም ነው የሚለው እና ቀደም ብሎ ይሄ ከመከሰቱ በፊት የህዝቡን ተቃውሞ ቀጥታ መስመር እንዲይዝ ወደ አመጽ እንዳይሄድና የህዝብ ተቃውሞ በሰላማዊ መንገድ እንደጀመረ በሰላማዊ መንገድ ዘልቆ ህዝብ መንግስትን ማስገደድ የሚችልበትን እርምጃ ወስዳችሁ ነበር ወይ? አቶ ሙላቱ ገመቹ፣ ይሄ ከሁለት ሺ ስድስት ጀምሮ የህዝብ ይዞታል እና መብቱ ሁሉ ታፍኗል። ስለዚህ ሰላማዊ በሆነ መንገድ ጥያቄ ለማቅረብ ብዙ ሙከራ ተደርጎ አፈና ተደርጓል በመንግስት በኩል። በሰላማዊ ሰልፍ መብትን የመጠየቅ ነገሮች ሁሉ ተገደቡ። ይሄ ከመድረክ አቅም በላይም ሆነ ከሌሎች ፓርቲዎችም በሰላማዊ መንገድ ለመጠየቅና ለመወያየት ብዙ ሙከራ ተደርጓል። መንግስት የሚክደው ጉዳይ አይደለም። ስለዚህ እየታፈነ እየታፈነ መጨረሻ ላይ ከአቅም በላይ ይሆናል እና ቀደም ብላችሁ የህዝብን ጉዳይ ለመፈጸም የተቀመጣችሁ ስለሆነ ሰውን ባትፈሩ እግዚአብሔርን ፈርታችሁ መልስ ስጡ ብለን ብዙ ሙከራ አድርገን ነበር። ሆኖም ሰሚ የተከበራችሁ አድማጮች ከኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር ከአቶ ሙላቱ ገመቹና ከሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ጋር የተደረገው ውይይት አላበቃም። ነገ ቅዳሜ እንቀጥላለን። እንድታደምጡ ከአክብሮት ጋር እንጋብዛለን። አብራችሁን ቆዩ። ለምሽቱ የመጨረሻ ቅንብር ቀጥሎ ይቀርባል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነሽ ፍሳዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ማህበራዊ ሚዲያንና የዜና ድረገጾችን ዘጋጅ ሲል የአምነስቲ አዲስ ዘገባ ገለጸ። በኢትዮጵያ የተነሳው ተቃውሞ በስኬት የሚታወቀውን የኢትዮጵያ አየር መንገድን ሊፈታተን እንደሚችል ብሉምበርግ የዜና አገልግሎት ዘገበ። በኢትዮጵያ የተከፈቱ አዲስ የቴሌቪዥን ጣቢያዎች የመንግሥት ቴሌቪዥንን ሊፈታተኑ እንደሚችሉ ዘኢኮኖሚስት መጽሔት ጠቀሰ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሽትድ ፕሬስ ዘገባ አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ቡድንና ኦፕን ኦብዘርቨቶሪ ኦፍ ኔትወርክ ኢንተርፈረንስ የተባለው ተቋም ያወጡት አዲስ ዘገባ ኢትዮጵያ ውስጥ ተቃውሞ ይካሄድ በነበረበት ወቅት መንግስት ሕገወጥ በሆነ መንገድ ማህበረሰባዊ ሚዲያንና የዜና ድረገጾችን አግዷል ማለቱን ገልጿል። ለፖለቲካ ተቃዋሚዎች ድረገጾች ተደራሽነት ላይ ጣልቃ የመግባት ተግባር ሲፈጸም እንደቆየም ዘገባው አክሏል። ይህ ሁኔታም በአስቸኳይ ጊዜው አዋጅ ወቅት ሳንሱር በሰፊው ሊተገበር ይችላል የሚል ስጋት እንዳሳደረ ዘገባው ጠቅሷል። የኢትዮጵያ መንግስት በበኩሉ አዲሱን ዘገባ ወገን የለየ ተአማኒነት የጎደለውና መሰረተ ቢስ ብሎታል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ብሉምበርግ የዜና አገልግሎት በበኩሉ ስለ ኢትዮጵያ አየር መንገድ ሲዘግብ በኢትዮጵያ የተከሰተው ተቃውሞ የኢትዮጵያ አየር መንገድ ስኬትን ሊፈታተን ይችላል ይላል። የኢትዮጵያ አየር መንገድ በአዲስ አበባ በሚገኘው ማዕከሉ በኩል ተሳፋሪዎችን ከዓለም ዙሪያ በማመላለስ በአፍሪቃ ብቸኛው በቀጣይነት ትርፍ የሚያገኝ የተሳካለት ኮርፖሬት መሆኑ ቀጥሏል። ይሁንና የመንግሥት ይዞታ የሆነው የኢትዮጵያ አየር መንገድ ዱባይ ከሚገኘው ኤሚሬትስ ጋር መወዳደር በጀመረበት በአሁኑ ወቅት በሀገሪቱ የተከሰተው ሁከት የመንገደኞች ጉዞን በመግታት ለአየር መንገዱ እድገት ምክንያት የሆነውን የፖለቲካ መረጋጋት ሊፈታተን እንደሚችል ብሉምበርግ ላይ የወጣው ጽሑፍ ያወሳል። አየር መንገዱ ከአካባቢው ጋር በሚያካሄደው የንግድ ግንኙነትም ችግር እንደገጠመው ዘገባው ሲገልጽ ከ200 ሚሊዮን ዶላር በላይ የሚሆን የቲኬት ገንዘብ ናይጄሪያንና አንጎላን በሚያካቱት የአፍሪቃ ሀገሮች ሳይከፈል ቀርቶ በጥሬ ገንዘብ ክምችቱ ላይ ጫና እንዳሳደረበት አየር መንገዱ መናገሩን ጠቁሟል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ግን ተቃውሞም ሆነ የተከተለው የአስቸኳይ ጊዜ አዋጅ በአየር መንገዱ ላይ የሚያደርሰው ጉዳት አይኖርም በማለት አየር መንገዱን በማስፋፋት እቅዳቸው እንደሚገፉ ገልጸዋል። የኢትዮጵያ አየር መንገድ ወደ ሰባ የሚጠጉ የአፍሪቃ ከተሞችን ከአውሮፓ ከሰሜንና፣ ከደቡብ አሜሪካ ከመካከለኛው ምስራቅና ከእስያ መዳረሻዎች ጋር ያገናኛል። አቶ ተወልደ ገብረ ማርያም በመሬት ላይ ባለው እውነታ የተለወጠ ነገር የለም ብለዋል። ባለፈው ጥቅምት ወር ዓመታዊ የተሳፋሪዎች ጉዞ በ18 ከመቶ መጨመሩን ገልጸው ብዙም ለውጥ እንዳልታየ ማስገንዘባቸውን ብሉምበርግ ድረገጽ ላይ የወጣው ጽሑፍ ገልጿል። ይሁንና የተጠቀሱት ተሳፋሪዎች ትኬቶቹን ያስመዘገቡት ወይም የገዙት ተቃውሞ ከመነሳቱ በፊትና የምዕራብ ሀገሮች የጉዞ ማስጠንቀቂያ ከማውጣታቸው በፊት ሊሆን እንደሚችል ጽሑፉ አውስቶ፣ የኢትዮጵያው አየር መንገድ ችግር አይገጥመውም ማለት እንዳልሆነ ጽሑፉ አክሏል። የአፍሪካ አየር መንገዶች በሙስናና በአሰራር ጉድለት ምክንያት በተዳከሙበት በአሁኑ ወቅት የኢትዮጵያ አየር መንገድ ችግሩን ተወጥቶ ስፋት ባለው እቅዱ የመቀጠሉ ጉዳይ ለአፍሪቃ ወሳኝ እንደሆነ ዘገባው ያወሳል። ዋናው ሥራ አስፈጻሚ አቶ ተወልደ ገብረ ማርያም በአሁኑ ወቅት ከአፍሪቃና ወደ አፍሪቃ የሚመላለሱት አየር መንገዶች ወደ 20 ከመቶ እንደ ወረዱ ከ30 ዓመታት በፊት ግን 60 ከመቶ እንደነበሩ መግለጻቸውን የብሉምበርግ ረገጽ ላይ የወጣው ጽሑፍ አውስቷል። አዲስ አበባ የአየር መንገድ ኢንዱስትሪ ጥበብ ማዕከል ሆናለች። በቅርቡ የፓይለቶች ማለት የአይሮፕላን አብራሪዎች ማሰልጠኛ ትምህርት ቤቱን አስፍቷል። ከሞዛምቢክ እስከ ናይጄሪያ ድረስ የሚመጡ አይሮፕላኖችን የሚጠግን በዓለም ደረጃ የዘመነ የአይሮፕላን መጠገኛ ማዕከል አለው ሲል ጽሑፉ ዘርዝሯል። የኢትዮጵያ አየር መንገድ የተመሰረተው እንደ አውሮፓ አቆጣጠር በ1945 ዓ ም ሲሆን በተጓዦች ብዛት ከአፍሪቃ ትልቁ አየር መንገድ ነው። አይኤቲኤ በሚል አህጽሮት የሚታወቀው ዓለም አቀፍ የአየር መጓጓዣ ማህበር የኢትዮጵያ አየር መንገድ ከደቡብ አፍሪካ አየር መንገድ፣ ከግብፅ አየር፣ ከሮያል አየር ማሮክና ከኬንያ አየር መንገድ ልቆ የበዙ መንገደኞች እንዳሉት ጠቁሟል። ዋና ስራ አስፈጻሚ አቶ ተወልደም ኦስሎ፣ ጃካርታ፣ ሲንጋፖር ና ችንግዱ የሚገኙባቸው አዲስ መዳረሻዎች እንደተጨመሩ መግለጻቸውን ብሉምበርግ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ እንዳለ ሆኖ የኢትዮጵያ አየር መንገድ አስተማማኝ ተወዳዳሪና የባህረ ሰላጤ ሀገሮች አየር መንገዶችን የመገዳደር ብቃት ያለው ኃይል ሆኖ የመቀጠል ብቃት አለው ሲሉ የዓለም አቀፍ የአየር መጓጓዣ ማህበር የቀድሞ ከፍተኛ ስራ አስፈጻሚ ኒኮ ቤዙደናውት አስገንዝበዋል ሲል ብሉምበርግ ድረገጽ ላይ የወጣው ጽሑፍ አውስቷል። ዘ ኢኮኖሚስት የተባለው ሳምንታዊ መጽሔት ድረገጽ በበኩሉ ኢትዮጵያ ውስጥ ለሚታዩ አዲስ የቴሌቪዥን ቻነሎች ሲገልጽ የመንግሥት ይዞታ የሆነውን የሀገሪቱ ቴሌቪዥንን ሊፈታተኑ እንደሚችሉ አውስቷል። በኢትዮጵያ መዲና አዲስ አበባ ስትዘዋወር የሳተላይት ዲሾች በየቦታው ይታያሉ። ይህም ዘጠና ሚሊዮን የሚሆነው ሕዝብ የመንግሥት ይዞታ በሆነው የሀገሪቱ ቴሌቪዥን ያለውን መሰላቸት ያሳያል ይላል ኢኮኖሚስት ላይ የወጣው ጽሑፍ። እስካሁን ባለው ጊዜ አራት የግል ቴሌቪዥን ጣቢያዎች እንደተከፈቱ የኢትዮጵያ የብሮድካስቲንግ ባለስልጣን ለተጨማሪ ሶስት የግል ቴሌቪዥን ጣቢያዎች ፈቃድ እንደሚሰጥ ማስታወቁን ዘኢኮኖሚስት ዘግቧል። ባለፈው መጋቢት ወር ስርጭት የጀመረው ቃና ቲቪ የሰውን ቀልብ እንደሳበ ዘገባው ሲያወሳ፣ በሀገሪቱ ያሉት ሱቆችና ቡና ቤቶች ስማቸውን ወደ ቃና እንደለወጡ ጽሑፉ ጠቅሷል። አንዳንድ ወግ አጥባቂ ተንታኞች ደግሞ ወደ አማርኛ የሚተረጎሙት የውጭ ተከታታይ ሲኒማዎች የኢትዮጵያ ባህልን እየበረዙ ነው እያሉ እንደሚተቹም ዘገባው ጠቅሷል። የሀገሪቱ ሕገ መንግሥት የግል ሚዲያ እንዲኖር ይፈቅዳል። ይሁንና ቢያንስ መንግስት የግል ሚዲያ እንዲኖር አያበረታታም ነበር። ነገር ግን ይህ ሁኔታ እየተለወጠ መሆኑን የኢኮኖሚስት ዘገባ ሲያስረዳ፣ የኢትዮጵያ ብሮድካስቲንግ ባለሥልጣን ሥራ አስኪያጅ አቶ ዘርአይ አስገዶም ኢፒአርዲኤፍ የግል ሚዲያን መጫኑ ስህተት እንደነበር እየተገነዘበ ነው ለግል ሚዲያ ክፍት የማድረጉ ሁኔታ ቀደም ብሎ መጀመር ነበረበት ማለታቸውን ኢኮኖሚስት ጠቅሷል። ተአማኒ የሆነ ነጻ ዜና ባለመኖሩ ባለፈው ዓመት የተነሳው ተቃውሞን ለማቀጣጠል ለረዳው የማኅበራዊ ሚዲያ ፕሮፓጋንዳ አመችቷል ሲሉም አቶ ዘርአይ አስገዶም እንዳስገነዘቡ ጽሑፉ አውስቷል። እስካሁን ባለው ጊዜ ፈቃድ የተሰጣቸው የቴሌቪዥን ጣቢያዎች ሙሉ በሙሉ ከመንግሥት ነጻ ባይሆኑም መፈቀዱ አዎንታዊ ነው ሲል ጽሑፉ ደምድሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን ዜላ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የጥንታዊ ቅርሶች ስርቆት፣ ዘረፋና ሕገወጥ ዝውውር የቅርሶቹንና የሰው ልጆችን የስልጣኔ ታሪክ ያህል ዘመን የጠገበ የወንጀል ምግባር ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ማንኛውም የላቀ ዋጋ ያለው ቁስ ለዘራፊዎች ጋባዥ ወይም አጓጊ ጨዋታ ነው። ያ የሚዘረፍ ቅርስ ዘመን የጠገበ ሆኖ ሲገኝም አሊያም ልዩና ብርቅ ሆኖ ከተገኘ በተራው የዚያ ቅርስ ዋጋና ተፈላጊነትም ያንኑ ያህል ይኖራል። እንዲህ ባለው ሁኔታ በአብዛኛው ቅርሶቹ ተሰርቀው ከአገር እንዲወጡ ይደረጋል። ለዚያ ታሪካዊ ቅርስ ዳጎስ ያለ ዋጋ ሊከፍል የሚችል የቅርስ ነጣቂ ወደሚገኝበት የጥንታዊ ቅርስ ምዝበራና ህገወጥ አስተላላፊነት ለድንበር ተሻጋሪ የተደራጁ ወንበዴዎች እጅግ አትራፊ ገቢር ነው። አንዳንዴም ይህ የወንጀል ሥራ አሸባሪ ድርጅቶችን ይጨምራል ይላል ርዕሰ አንቀጹ ግብፅ ላለፉት በርካታ ዓመታት እንደሆነ ሁሉ ዛሬም አንደኛዋ የነኚህ ለስርቆትና ህገወጥ ዝውውር የሚዳረጉ ታሪካዊ ባህላዊና የጥንታዊነት ፋይዳቸው የጎላ ቅርሶች ምንጭ ናት እንደ ግብፁ የሀገር ውስጥ ሚኒስቴርም የባህልና የታሪክ ፋይዳቸው የጎላ ጥንታዊ ቅርሶች ስርቆት ከአስራ ስምንተኛው ክፍለ ዘመን መባቻ አንስቶ ይታይ ነበርና በእጅጉም ከፍ ወዳለ መጠን ያለው ስርቆትና ዘረፋ እስከተሸጋገረበት የአረቡ አብዮት እስከተቀሰቀሰበት እንደ አውሮፓውያን የዘመን አቆጣጠር 2011 ዓ.ም ሳይቋረጥ የዘለቀ ነው። ለእነኚህ በስርቆት ለተሰበሰቡ ቅርሶች አንደኛዋ መዳረሻና መሸሸጊያ ዩናይትድ ስቴትስ ናት። በመሆኑም ከግብፅ እየተሰረቁ የሚወጡትን የባህልና የሰው ልጆች ጥንታዊ አመጣጥና ሕይወት አስረጂ ቅርሶች ሕገወጥ ዝውውር ለመቆጣጠር ዩናይትድ ስቴትስና ግብፅ አብረው መስራት ያለባቸው ይህንኑም መሰረት አድርገው ነው የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የግብፅ አቻቸው ሳሜ ሻኩሪ ባለፈው የህዳር ወር የባህል ቅርሶችን ለመታደግ የታለመ የስምምነት ሰነድ የተፈራረሙት። በስምምነቱም መሠረት ካለፈው ህዳር 26 አንስቶ ዩናይትድ ስቴትስ ዕድሜ ዘመናቸው ከ5200 ዓመተ ዓለም አንስቶ እስከ 1517 ዓመተ ምህረት የሚገመቱ የግብፅን ባህላዊ ቅርስ የሚወክሉ ቅርሶች፣ የሰው ልጆችን ጥንታዊ አመጣጥና ሕይወት አስረጂ ቁሳቁሶች ወደ ሀገር ውስጥ የማስገባት ፍቃድ ላይ ገደብ ጣለችው። ርዕሰ አንቀጹ ይቀጥላል። ይህ የስምምነት ሰነድ ይላል ርዕሰ አንቀጹ፣ የመካከለኛውን ምስራቅና የምዕራብ አፍሪቃ አገሮችን ጨምሮ የአገሮችን የታሪክና የባህል ቅርሶች ጥበቃ ለማረጋገጥ የታለመና ለዓመታትም በጥናትና በዝግጅት ላይ የቆየ የመጀመሪያው የጋራ ጥረት ማሳያ ነው ያሉት የውጭ ጉዳይ ሚኒስተር ኬሪ፣ እነኚህ በምንም አይነት ዋጋ የማይተመኑ ብርቅ የታሪክ ቅርሶች መገኛቸው መሆን ያለበት ከሕገ ወጥ አዘዋዋሪዎች አሊያም ከወንጀለኞች እጅ አይደለም ይላሉ። በሕገ ወጥ መንገድ የሚሸጡና የሚለወጡ ገንዘብ ያላቸው በአንዳች ስፍራ እንዲሸሽጓቸው የሚገቡ ተራ ሸቀጦችም አይደሉም ሲሉ ኬሪ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ከመሰናበታችን በፊት ሰዓት ስላለን የማጠቃለያ ዜና እናሰማለን። በዩናይትድ ስቴትስ ምርጫ እጁን በሚያስገባ በሩሲያም ይሁን በማንኛውም የውጭ አገር መንግስት ላይ እርምጃ እንደሚወሰድ ፕሬዚዳንት ባራክ ኦባማ አስጠነቀቁ። የሩሲያ የኢንተርኔት ሰርጎ ገቦች በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ወቅት ከዲሞክራቲክ ፓርቲው ኮምፒውተሮች ውስጥ ስለ ሂለሪ ክሊንተን የምርጫ ዘመቻ አሳፋሪ የሆኑ ኢሜይሎችን ይፋ እንዳደረጉ ሲአይኤ ድምዳሜ ላይ እንደደረሰ ማስታወቁ ይታወሳል። በእስር ላይ የሚገኙትና ኦሳማ ቢን ላደን በቁጥጥር ስር እንዲውል እርዳታ ያደረጉት ዶክተር ነጻ የሚወጡበትን ሁናቴ ከዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር ለመዋየት ፈቃደኛ ነኝ ስትል ፓኪስታን አስታወቀች። በአገር ክህደት የተወነጀሉትና 33 ዓመት የተፈረደባቸው ዶክተር ሻኪ አፍሬዲ ፓኪስታን ውስጥ በእስራት ላይ ናቸው። የአፍሬዲን መታሰር የምታወግዘው ዩናይትድ ስቴትስ ነፃ እንዲወጡም በተደጋጋሚ ከመጠየቅ እንዳልቦዘነች ይታወቃል። የፓኪስታኑ ጠቅላይ ሚኒስትር የውጭ ፖሊሲ ረዳት ታሪክ ፋቴሚ ለአሜሪካ ድምፅ ኡርዱ አገልግሎት በሰጡት ቃል ፓኪስታን ይህ ችግር እንደምን ሊፈታ እንደሚችል ለመወያየት ፈቃደኛ ነች ብለዋል። የዩናይትድ ስቴትሱ ተመራጭ ፕሬዝዳንት ዶናልድ ትራምፕ በእስራኤል ቀጣዩን የዩናይትድ ስቴትስ አምባሳደር መረጡ። እንደ ሌሎቹ የሚስተር ትራምፕ ምርጫዎች ሁሉ እኔኛውም አወዛጋቢ ናቸው ተባለ። ዜናው አበቃ። የተከበራቸው አድማጮች ለዛሬ አርብ ምሽት ያሰናዳ ናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም አዘጋጆች ስም የምንሰናበታችሁ አስተናጋጆቹን ኔ አዲሱ አበበና ቆንጅ ይታየነን አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ ቅዳሜ በተለመደው በሶስት ሰዓት እንገናኛለን። ሰላም፣ ደህናደሩ Di biyu biyu biyu wa.